ስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪ መሰናዶ ጀመረ። ለምሽቱ የያዝናቸውን እናስተዋውቃችሁ። እኔ ጋር ሰባት ዓመት፣ ስምንት ዓመት፣ ስድስት ዓመት፣ አምስት ዓመት እየቆዩ ህይወታቸውን የቀየሩ በጣም በርካታ ልጆች አሉ። በተለያየ ሙያ ዘርፍ ውስጥ ያሉ ማለት ነው በስፖርቱና በእኔ ምክንያት ባለ አንድ እግሩ የኢንተርናሽናል ቴኳንዶ ዋና አሰልጣኝ ወይም ደግሞ በዘርፉ የማዕረግ ስም አጠራር ሳቦም ከማል ቃሲም የምሽቱ እንግዳችን ነው። የአየር ንብረት ለውጥን የሚመለከቱ እንዲሁም ደግሞ ሌሎች ወጣት ተኮር ዘገባዎችን ይዘናል። ኤደን ገረማ የምሽቱን መሰናዶ በመምራት ብርሃን ኃይሉ ደግሞ በድምፅና ምስል ምህንድስ ነው ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። የሕይወት ገጠመኝ በመነሳት የባህር ዳር ከተማ ወጣቶችን በስነ ምግባር እየኮተኮተና በአካል ብቃት እንቅስቃሴ ብቁ እያደረገ የሚገኘውን ባለአንድ እግሩ የኢንተርናሽናል ቴኳንዶ ዋና አሰልጣኝ ወይም ደግሞ በዘርፉ የማዕረግ አጠራር ሳቦም ከማልቃሲም የዛሬ የጋቢና ዝግጅታችን እንግዲ አድርገነዋል። በአፍሪቃ ድንቃ ድንቅ መዝገብ ላይ ስሙ የሰፈረው ብቸኛው ባለ አንድ እግሩ አሰልጣኝ በሚሰጠው የቴኳንዶ ስልጠና ደስተኛ ቢሆንም በብዙዎች የህይወት ፈተናዎች ውስጥ እንዳለፈና እያለፈም እንደሚገኝ ይናገራል። አስቴር ምስጋና በማሰልጠኛ ተቋሙ ተገኝታ ከሳቦም ከማልጋር ቆይታ አድርጋ ያሰናዳችሁት ዘገባ ቀዳሚው መሰናዷችን ነው። ሳቦም በቴኳንዶ ዘርፍ አራተኛ ደረጃ ላይ ለደረሰ አሰልጣኝ የሚሰጥ የብቃት ማረጋገጫ ማዕረግ ነው። ትርጓሜው ዋና አሰልጣኝ እንደማለት ነው ይለናል። ይህንኑ ማዕረግ የተጎናጸፈው አካል ጉዳተኛው ሳቦም ከማል ቃሲም ጋቤና ቪኦኤ ሳቦም በስሙ ወደ አቋቋመው ሳቦም ከማል የቴኳንዶ ማሰልጠኛ ጎራ ብሏል። ቆርቆሮ በቆርቆሮ ሆኖ በተሰራው የማሰልጠኛ ተቋም ውስጥ በርካታ ህጻናት፣ አዳጊዎችና ወጣቶች በስልጠና ላይ ናቸው። የዕለቱ ስልጠና የሚጀምረው የቴኳንዶ መርህን በሚገልጽ ቃለ መሐላ ነው። አዳጊዎቹና ወጣቶቹ በአሰልጣኞቹ ሳቦም ከማል መሪነት ቃለ መሐላውን ይፈጽማሉ። የጥንቃቄ መልእክትም ይነግራቸዋል። ቴኳንዶ የምንሰራበት ዋናው ትልቁ ምክንያት ቴና ኳን እጅና እግር ነው። እንደውም የሆነው ግን ሙሉ አእምሯችን ላይ ያለው ትኩረት ስናደርግ ሙሉ በትምህርታችንም ይሁን በስራችንም በማንኛውም ህይወታችን ላይ ውጤታማ ስንሆን ያ ቴኳንዶ ሙሉ ሰራን ይባላል። ካልሆነ ግን አሁን ዝም ብለን እንደዚህ እጅና እግራችን ብቻ ሰርተን ውጭ ሄደን ምንረብሽ ውጭ ሄደን ደግሞ ማናነብ ተማሪዎች ትምህርት ማታነቡ ሰራተኞች ራሳችሁን ከጉርስሶች ማጠብቁ ከሆነ ቴኳንዶን አልሰራችሁም ማለት ነው። ቴኳንዶ ሙሉ የሚሆነው በህይወታችን ውስጥ ስናስገባው ነው። ዘወይ ኦፍ ላይፍ ነው፣ የህይወት መንገድ ነው። ህይወታችን መስመር ስናስይዘው ቴኳንዶን እየሰራን ነው ብለን እናስባለን። ሀሳቡ ሀማድ በየዕለቱ ለሰልጣኞቹ በውጣ ውረድ ከተፈተነው የህይወት ተሞክሮ ያካፍላቸዋል። ይህም በእርሱ ላይ የደረሰው በማንም እንዳይደርስ በማሰቡ እንደሆነ ይናገራል። አጠቃላይ መቼም ሀገራችን ላይ የነበረውን ወቅታዊ ሁኔታ እናቃልና ባህርዳር ላይ የነበረው ተኩስ ምናም ምናምን ያስፈራላል፣ ያስጨንቃል። የነበረው ነገር እንደምታዩት እኔ በ1983 በፖለቲካ ምክንያት እንደዚህ በነበረው ወቅት አለመረጋጋት ምክንያት ነው የወደቀ ታንክ ላይ ህፃን እያለሁ በአምስት ዓመት ስጫወት ነው እንደዚህ ጉዳት የደረሰብኝ። እና አሁንም ቢሆን እናንተ በየአካባቢያችን ተኩስ ምናምን የነበረበት ብረታ ብረቶች ምናምን የወዳደቁ ሊኖሩ ይችላሉ። እነዛን ምንም አይነት መንካት ነገር የለብን ወይም ደግሞ ለቤተሰብ ካገኘን ለቤተሰብ ማሳየት ነው እንጂ ያለብን ያን መንካት የለብንም። ምክንያቱም አሁን ከሚታኮሱት ከወጣቶቹ ይልቅ ደግሞ ህፃናት ነው በብዛት ተጎጂ የሚሆኑት። አሁን የተጎዳውበት ታንክ ላይ ወድቋል፣ አይሰራም ጋር ብለን ነው የምንጫወትበት። ግን ከኔ ጋር አምስት ስድስት ሰዎች ተጎድተዋል። ከፍተኛው ጉዳት የደረሰብኝ እኔ ነኝ። ሌሎቹ እጃቸውን የተጎዳለ ዝም ብሎ ጭርፍ አርጎ የተውም አለ። ስለዚህ እንዲህ አይነት ነገሮች ስናይ በተለይ ህጻናቶቹ ወደዛ ነገሩ እራሳችን እንዳናጋልጥ አደራ ለማለት ነው። የቴኳንዶ ስፖርት ስልጠና በአካል ብቃት እንቅስቃሴ ውስጥ ቢካተትም ይበልጡኑ የሚያተኩረው በመልካም ስነ ምግባር ግንባታ ላይ ነው የሚለው ሳቦም ይህንን ጽንሰ ሐሳብ በውስጣቸው ያዘለቀላቸው ወጣቶች በቁጥር እየበዙ እንደሆነ ይናገራል። እኔ ጋር ሰባት ዓመት ስምንት ዓመት ስድስት ዓመት አምስት ዓመት እየቆዩ ህይወታቸውን የቀየሩ በጣም በርካታ ልጆች አሉ በተለያየ ሙያ ዘርፍ ውስጥ ያሉ ማለት ነው በስፖርቱና በእኔ ምክንያት በስፖርቱ ምክንያት በትዳሩ አለም ውስጥ የገባሉ ወደ ቢዝነስ አለም ውስጥ የገቡ አሉ ወደ ንግድ ምናምን በጣም ብዙ ወደ ሀገር መከላከያ ሰራዊትም የገባሉ አሁንም ያሉ ልጆች አሉ ከሰልጣኞቹ ወጣቶች መካከል ላለፉት አስርተ ዓመታት ከሳቦም ከማል ጋር መስራቱ የጥሩ ስነ ምግባር ባለቤት እንዳደረገው የሚገልጸው ወጣት ተስፋ ለማገኝ አንዱ ነው። ከስፖርት አካል ብቃት የበለጠ በስነምግባር ምግባር ታላቆችና ታናንሾችን በማክበር ቤተሰብን በማክበር ከዛም አልፎ አካባቢን በማክበር አስተማሪና እኔ ተማሪ። ማክዳ ውበት ቴኳንዶ በመሰልጠኗ ትኩረት መስጠት ባለብኝ ነገር ላይ ቀልቤን ሰብስቤ ማሰብ እንድችል አብቅቶኛል ትላለች። በእኔ በግል የተማሪ ነው እና ከትምህርቱ ጎን ለጎን ደግሞ ስፖርት ይሰራል። በዚህ ምክንያት ንቃት በተለያዩ አጋጣሚዎች ንቁ እንዲሆን አድርጎናል። ሌላው ደግሞ በትምህርታቸው ከዚህ ከወጣም በኋላ ምን ማድረግ እንዳለብን በመጀመሪያ በቅድሚያ የሚከማል በደንብ ስለሚነገር እሱን በመከተል በትምህርታቸው ጥሩ ውጤት እንድናመጣ ርሶ ነው ቅድም ያስተማረን። ከራሱ ሄድ ተሞክሮ ላይ የአምስት ዓመት ጠን እያለ ነበር በጦርነት አማካኝነት ነበር እሱ እንደዚህ አይነት ጉዳት የደረሰበት ስለዚህም እኛ እንደሱ ጣፋንታ እንዳይደርሰን የተለያዩ ምክሮችን መክሮናል። ቅድም እንዳይገለስኩ የተለያዩ እቃዎችን ከእውቀት ነፃ ሆነን ለመንካት የማናቃቸውን ነገሮችን ለሚያቅ ማሳየት የሚዘትን ነገሮች በደንብ አሳየት ነው። ሳቦም ከማል ቃሲም በአፍሪካ ድንቃድንቅ መዝገብ ላይ ብቸኛው ባለ አንድ እግሩ ስኬታማ ሰው በመባል ስሙን ለማስፈር የቻለ የኢንተርናሽናል ቴኳንዶ ዋና አሰልጣኝና የባለ አራት ዳን ባለቤት ነው። በዓለም አቀፍ በሀገር አቀፍና በክልል ደረጃ በርካታ ሽልማቶች ሲጎርፉለት እንደቆዩም ሳቦም ከማል ይናገራል። የሚሊኒየም ታታሪ ወጣት በማለት የ20 ላይ ዓመተ ምህረት ሲቀየር የክልል ሰ መስተዳደር እጅ ትልቅ ሰርተፊኬት እና ሜዳሊያ ተቀብያለሁ። ከዛ ውጭ ትልልቅ የሚባሉትን ለመናገር የአፍሪካ ድንቃድንቅ የከተማው ኮከብ አሰልጣኝ በመባል የባህርዳር ከተማ ብዙ ጊዜ ሽልማቶችን ወስጃለሁ። ከዛም ውጭ ጎን ለጎን የባህርዳር ከተማ የዊልቸር ባስኬት ቦል አለ አካል ጉዳተኞች እነሱ ጋር በመሳተፍ በፓራሎምፒክ ብዙ ሜዳሊያዎችን ለክልሉ ለከተማው አምጥቻለሁ። የተለያዩ ጎን ለጎን ከቴኳንዶ ጎን ለጎን ልጆችንም አካል ጉዳተኞችን ወትቤት ለማድረግ አብሮም እነሱ ጋር በደንብ ለመንቀሳቀስ ይቻላል የሚለውን ነገር ወደ ነሱ ወደ ታች ወረድ ብዬ ደግሞ ዝቅ ብዬ ታች እነሱ ጋር ደግሞ የተለያዩ እንቅስቃሴዎችን በማድረግ ማህበሩ ላይም ፕሬዚዳንት በመሆን ብዙ ጊዜ አገልግዬ አሁን በስራ ምክንያት በቴኳንዶ ጫና ሲበዛብኝ ግን ከጎናቸው ሁኜ አካል ጉዳተኞችን በመደገፍ የተለያዩ ሽልማቶችን አምጥቻለሁ። ኢንተርናሽናል የሚል ማድረግ አለን። ኢንተርናሽናል ኢንስትራክተር ቅድም እንዳልኩሽ የፎርዝ ዳንስ ደርስ የተሰጠኝ ነው። ኢንተርናሽናል ኢንስትራክተር ያው ጀርመን ሀገር ሲሄድም የሶስተኛ ድግሬን አጋጣሚ ሆኖ እዛው ነበር የተፈተንኩት። እግር ለማሰራት ነሄድኩኝ እግር አልተመቸኝም ነበር፣ ና እሱ ነው ልቅ የጣልኩት። ከዛ ከመጣው በኋላ ነው ከሁለት ዓመት ከሶስት ዓመት በኋላ አራተኛ ድግሬን እዚሁ ላይ ነው የተፈተንኩት። ከፍተኛ ውጤት በማምጣት ነው ያለፍኩት። የዛኔ ኢንተርናሽናል ኢንስትራክተር ወይም ደግሞ ሳቦ የሚለው ማረ የተሰጠ። ከዛ በኋላ ድንቃድቅ ወይም የአፍሪካ ሪከርድ ኦፍ ዘ ቡክ የሚለውን እሱን በመቀበል በአፍሪካ ደረጃ አንደኛ በፎርዝ ዳን ይዞ አካል ጉዳተኛ ማንም የለም፣ እኔ ብቻ በመሆኑ ያን ሰርተፍኬት ላገኝ ችያለሁ ማለት ነው። ሳቦም ከማል የቴኳንዶ ስፖርት ስልጠናውን የጀመረው የአካል ጉዳት አደጋው ባጋጠመው ወረታ ከተማ እንደሆነ ያወሳል። ከዚያም ወደ ቤኒሻንጉል ጉምዝ ክልል ቀጥሎ የነበረው ስልጠናው በአሁኑ ወቅት ወደ ባህር ዳር ከተማ ተዛውሮ እየተካሄደ ይገኛል። በአጠቃላይ ላለፉት 14 ዓመታት አያሌ ወጣቶችን በተለያዩ የብቃት ደረጃዎች ያሰለጠነውን የሳቦም ከማል የቴኳንዶ ማሰልጠኛ ጥረትን የተመለከተው የባህር ዳር ከተማ አስተዳደር አምስት መቶ ካሬ ቦታ በጊዜያዊነት አበርክቶለታል። በከተማ አስተዳደሩ በተደረገለት ድጋፍ የተደሰተው ሳቦ ሙከማል ቃሲል ማሰልጠኛ ማዕከሉን ለቦታው በሚመጥን ደረጃ ለመገንባት ግን ሰፊ የሕዝብ ድጋፍ ያስፈልገኛል ሲል ለበጎ አድራጊዎች ጥሪ አቅርቧል። ሀያ አመት ሙሉ በአንድ እግር ስፖርት ተሰርቶ ያውም ጊዜያዊ ተብሎ አምስት መቶ ካሬ ቦታ መሰጠቱ ትንሽ ቢዘገይም በጣም ደስ ብሎኛል። ለዚህም ደግሞ ከተማ አስተዳደሩንም የስፖርት ጽፈት ቤቱንም የከተማውንም የክልሉ ስፖርት ጽፈት ቤቶች በጣም ያገዙኝ ብዙ ሰዎች አሉ። እነዛም በጣም አመሰግናል። ዘግይቶም ቢሆን የተቀበልኩት ምንም ችግር የለውም። አሁንም ቢሆን ቅድም እንዳልኩ ችለን አይደለም። ይሄ አዳራሽ ቢሰራ በጣም ብዙ የጎዳና ልጆች አሉ፣ እንደ ማደሪያም እኮ ሊጠቀሙበት ይችላሉ። ከጎኑ ቤት ሰርቼ የጎዳና ልጆችን ማስተዳደርበትን ሊኖር ይችላል። ስራዬ ሰው መገንባት ስለሆነ ለዛ ነው የማውለውና ያኔ መገንባት አቅም የለኝም። እውነት ለመናገር መልእክት የሚሰሙ ሰዎች ያግዙኛል ብዬ አስባለሁ። በተለያየ የዓለማችን ሀገራችን አሁን የሶሻል ሚዲያ መዘጋት እሱ ትንሽ ተጽዕኖ ፈጥሯል። ከተለያየ ቦታ ያገዙኝ የነበሩ በሀሳብ ያገዙኝ የነበሩ ሰዎች አሁን ደግሞ ማቴሪያል በተለያየ ነገር አግዘውኝ አዳራሹ ይሰራል የሚል ግምት አለ። እኔ ግን በግለሰብ ደረጃ አቅም የለ። ምክንያቱም ሙሉ ስራ ሙሉ ሕይወቴም ቴኳንዶ ጋር የተያዘ ነው። እዚህ ልጆች ጋር ማገኛትን ትንንሽ ሳንቲም ሰብስቤ ለአዳራሽ ከፍላሉ። አሁን ባለሁበት አዳራሽ የቤት ኪራይ ከፍላሉ። ቤተሰብ አስተዳድራ እና ሌላም ስራም ስለሌለኝ ሌላም ገቢም ስለሌለኝ ይህን አዳራሽ የመስራት አቅሙ አይኖርም እና የሚያግዙ ሰዎች ይኖራሉ ብዬ አስባለሁ። ከዛ ያን ተጋግዘን በደንብ ትልቅ አዳራሽ እና ጥሩ ነገር እናደርገዋለን ብዬ አስባለሁ። ሳቦ ከማል የቴኳንዶ ማሰልጠኛ በአሁኑ ሰዓት ቆርቆሮ በቆርቆሮ ሆኖ በተሰራው ማዕከሉ ኪራይ እየከፈለ ከመቶ በላይ የቴኳንዶ ሰልጣኝ ህጻናትን፣ አዳጊዎችንና ወጣቶችን በማሰልጠን ላይ ይገኛል። ለአሜሪካ ድምፅ አስቴር ምስጋ ነው። ሁለት ሳምንታት በተባበሩት አረብ ኤምሬትስ ሲካሄድ የነበረው ዓለም አቀፍ የአየር ንብረት ጉባኤ ተጠናቋል። ስመኝሽ የቆየ ጉባኤውን ስትከታተል ነበረ። ያሰናዳችው ዘገባ ይቀጥላል። በተባበሩት አረብ ኤምሬትስ ዋና ከተማ ዱባይ ላይ የተካሄደው 28ኛው ዓለም አቀፍ የአየር ንብረት ጉባኤ ወይም ኮፕ 28 ከሁለት ሳምንት በፊት የጀመረው ትላልቅ ተስፋዎችን ሰንቆ ነበር በተለይ ከከርሰ ምድር በሚወጣ ድፍድፍ ነዳጅ በገንዘብ ተጠቃሚ የሆኑ ሀገራት በአየር ንብረት ለውጥ ምክንያት ከፍተኛ ጉዳት እየደረሰባቸው ላሉት ታዳጊ ሀገራት እንዲያደርጉ የሚጠበቀው የገንዘብ ድጋፍና የያዝነው ምዕት ዓመት ከመጠናቀቁ በፊት የዓለም ሙቀት ከ1.5 ዲግሪ ሴንቲግሬድ በታች እንዲሆን እንደ አውሮፓያን አቆጣጠር በ2021 ፓሪስ ላይ ለተገባው ስምምነት መንደርደሪያ የሚሆኑ ውሳኔዎች በከፍተኛ ሁኔታ ተጠብቀው ነበር በጉባኤው መክፈቻ ቀን ለኪሳራና ጉዳት እንዲቋቋም የተወሰነው ፈንድ ወደ ተግባር እንዲገባ መደረጉም ኢትዮጵያን ጨምሮ የአየር ንብረት ተጽዕኖ የበረታ ክንዱን የሚያሳርፍባቸው ሀገራትን ያስደሰተ እንደነበር በወርልድ ሪሶርስ ተቋም ተንታኝ የሆኑትና በጉባኤው ላይ ኢትዮጵያን በመወከል በድርድሮች የሚሳተፉት አቶ ያሬድ አበራ ይገልጻሉ። አጀንዳው ባለፈው በኮፕ 27 ላይ ዋነኛ እሱኛው ፈንዱ ኢስታብሊሽ እንዲደረግ እና ፈንዱ እንዴት ይሰራል የሚለውን ደግሞ አመቱን ሙሉ ኮሚቴ ተዋቀ የትራንዚሽናል ኮሚቴ የሚባል ወደ አምስት ስብሰባዎችን አድርጎ፣ በዛ በነዛ አምስት ስብሰባዎች ያው ድርድርን ይጨምራል። እነዛ አምስቱ ስብሰባዎች ያ ፈንድ እንዴት ኦፕሬት ያድርግ የሚለውን ውሳኔ ገና በተጀመረ በመጀመሪያው ቀን ዲሲሽኑ ሀፕን አድርጓል ማለት ነው። ይሄ ትልቅ በተለይ ደግሞ ዩናይትድ አረብ ኢሚሬትስ በዚህ የኮፓ ሀያ ስምንት ፕሬዚደንሲ እንደመሆኗ መጠን ትልቅ የመጀመሪያው ስራውን አቺቭ አድርጋለች ማለት ነው። ባለፉት አርባ ዓመታት ባልታየ ድርቅ ሲሰቃይ የነበረው የአፍሪካ ቀንድ አካባቢ አሁን የተከሰተው ከፍተኛ ዝናብ ያስከተለው ጎርፍ ከ16 ሚሊዮን በላይ ሰዎች እንዲፈናቀሉ ያደረገ ሲሆን ከእነዚህ ውስጥ 3960 የሚሆኑት የሚገኙት ኢትዮጵያ ውስጥ መሆኑን አክሽን አጌንስት ሀንገር የተሰኘው ዓለም አቀፍ ሰብአዊ እርዳታ ሰጪ ተቋም አስታውቋል። በተለይ በኢትዮጵያ ሶማሌ ክልል የደረሰው ጎርፍ መንገዶችንና ቤቶችን ያጥለቀለቀ ሲሆን የውሃ ምንጮች እንዲበ እንዲከለከሉና የጤና ተቋማት እንዲወድሙ በማድረጉ በክልሉ ለበሽታ ተጋላጭነት ጨምሯል። በአየር ንብረት ለውጥ ምክንያት የሚከሰቱትን እነዚህን ተደራራቢ ጉዳቶች እያስተናገደች ያለችው ኢትዮጵያና በቀንዱ የሚገኙት እንደ ኬንያና ሶማሊያ ያሉ ሀገራት ከኪሳራ ና ጉዳት ፈንዱ እንዴት ተጠቃሚ እንደሚሆኑ አቶ ያሬድ ያስረዳሉ። ዋነኛው ይሄኛው ፈንድ በተለይ መቋቋሙ እንደዚህ አይነት ጉዳቶች ሲካሄዱ አገራቶች ከሚኖራቸው ካዝና ሳይሆን ኦልሬዲ ከተዘጋጀ ማዕቀፍ ውስጥ ገንዘብ አክሰስን ማድረግ የሚችሉበትን ሜካኒዝም ነው የተፈጠረው። ይሄ የሎስ ኤንድ ዳሜጅ ወይም የጉዳትና ኪሳራ ፈንድ ዋነኛው ምንትን ማለት ነው። ለዛ ትልቅ አንደኛው እቋት ነው ማለት ነው። ኦፍኮርስ በመጀመሪያው ቀን የተለያዩ አገራቶች ጀርመንን፣ ዩናይትድ አረብ ኤምሬትስ ራሷን ጨምሮ፣ እንግሊዝ ጃፓን የተለያዩ ፈንዶችን አስቀምጠዋል ቋት ውስጥ ይሄ ቋት እየጨመረ እየጨመረ ይሄዳል ተብሎ ይጠበቃል ማለት ነው እንደዚህ አይነት ጎርፍ ድርቆች የተለያዩ ጉዳቶች በአፍሪካ ደረጃ በተለይ ደግሞ በታዳጊ ሀገራት ላይ ሀብትን ሲያደርግ ይህንን ፈንድ ሄደው አክሰስ ማድረግ ይችላሉ ማለት ነው ይህ የገንዘብ ድጋፍ ዜና ለታዳጊ ሀገራት መልካም ይሁን እንጂ ተግባር ላይ ለመዋል ግን ብዙ ፈተናዎችን ማለፍ ይኖርበታል አንደኛው ችግር የበለጸጉ ሀገራት ቃላቸውን ጠብቀው የገንዘብ ድጋፉን መስጠታቸው ነው። በኢትዮጵያ የደን ልማት ሚኒስቴር የደን ስነ ምህዳር ባለሙያ እና ሬድ ፕላስ የተባለው የደን ልማት ኢንቨስትመንት ፕሮግራም አስተባባሪ የሆኑት ዶክተር ተብቱ ሞገስ የበለጸጉ ሀገራት ለፈንዱ ያዋጡት ገንዘብ በጉባኤው መጀመሪያ ላይ የታየውን ተስፋ እንዳቀዘቅዘው ይገልጻሉ። ገንዘቡ ተቀምጧል በተለያዩ ሀገሮች የተወሰነ ገንዘብ በቂ ነው የሚባል አደለም። በእርግጥ ለአንድ ሀገራዊ በቃ አሁን ኮፕ እስከሚያልቅ መጀመሪያ አካባቢ በተለይ የመጀመሪያ ሁለት ሶስት ቀናት ጥሩ ስሜት ነበር። ወደኋላ ላይ ግን ያው የዚህ መቶ ዘጠና አራት ሀገሮች ጉዳይ ስለሆነ ድርድሩ ያው የተለያየ ሀሳብ የተለያየ ሂፖክራሲ አለ፣ የተለያየ ቢዝነስን ፖለቲክስም አለበት። ሳይንስ ብቻ አለ። ሌላው ችግር ታዳጊ ሀገራት በሚደርስባቸው ጉዳት ልክ ካሳ ለማግኘት በጥናት የተደገፈ መረጃ ማቅረብ የሚኖርባቸው መሆኑ ነው። ዶክተር ተብቱ ይህንን የሚያደርጉ የባለሙያ ማዕከላት አለመኖራቸው የድጋፉ ተጠቃሚ እንዳይሆኑ እንደሚያደርጋቸው ኢትዮጵያን ምሳሌ አድርገው ያስረዳሉ። ቁጥር ዳታ፣ በደንብ ጥናት፣ በዶኩመንት የተቀመጠ ነገር አለ ወይ? እሱ ከሌለ እንዲህ ተጎድቻለሁ ቢባል በዜና ላይ ሲ ኤን ኤን ላይ ስለታየ ወይ ቪኦኤ ስለተሰማ ካሳ ልንጠይቅበት አንችልም። እና ዝግጁ መሆን አለብን። ሬዲነስ ይፈልጋል። ይሄ እራሱ ዳ ሪ እያንዳንዱ አሁን የቦረና አምስት ዓመት ድርቅ እያለ ለረጅም ጊዜ ሳንሰማ አንዳን የሰማ ነው። እንዲህ እንዲህ አይነት ነገር አትክ በጣም ይጎዳ። ስለዚህ እየሆነ ያለውን ነገር ሁሉ በጎርፊውን፣ በድርቅውን፣ በአንበጣ ይሁን በተለያየ መንገድ አደጋ ከመጣብን ከዚህ የአየር ንብረት ለውጥ ጋር የሚያያዝ ስለሆነ በቀጥታ በቀጣይ ተዘዋዋሪ አይ ቲንክ መጠየቅ እንችላለን፣ ይሳራችን ለማካካስ ግን መረጃ እስከሌለ ምንም የምናገኘው ነገር የለም። ተቋማት ሪሊ በጣም መጠናከር አለባቸው። ስፔሲፊክ ሎሴን ዳመጅ እስቲ ማን ነው የሚሰራው? የሆነ ለሆነ ሚኒስትር መስሪያ ቤት ጠራ ይችላል፣ ግን እስኖት ሚኒስትር መስሪያ ቤት አይደለም። አሁን ማዕከላት የሚባሉ አሉ። ሌሎች ሀገሮች ጋር በፍጥነት ያደጉ ሀገሮች ማዕከላት አሁን ኮሪያ

እንደ አውሮፓን አቆጣጠር በ2015 ፓሪስ ላይ በተካሄደው 21ኛው ጉባኤ የዓለም ሀገራት በፈረሙት የፓሪስ ስምምነት የዓለም ሙቀትን 1.5 ዲግሪ ሴንቲግሬድ ላይ ለመገደብ ተስማምተው ነበር። ይህንንም ለማሳካት እንደ አውሮፓን አቆጣጠር በ2030 ሙቀት ማመቅ የሚችሉ የጋዝ አይነቶችን በ43 ከመቶ ለመቀነስና በ2050 ዓለምን ከካርቦን ዳይኦክሳይድ የጸዳ ለማድረግ ቃል ገብተዋል። ሁሉም ዘመቶ 94 ሀገሮች በትንሹ 43 በመቶ የሀያ አስራ ዘጠኝ ልቀታቸውን ማውረድ አለባቸው የሚል አንድ ነጥብ አምስት ጎልን እውነት አቺቭ ከተባለ ነው። እና ግሎባል ስቶክቴክ ለመጀመሪያ ጊዜ ነው የተወሰደው በሀያ ሀያ ሶስት እያለ በየ አምስት ዓመት ሀያ ስምንት ሀያ ሰላሳ ሶስት ምናም እያለ ይቀጥላል። ምንድን ነው የሚደረገው? ሞኒተር ይደረጋል። እያንዳንዱ ሀገር የሰራው ዩኤንኤፍ ትሪፕል ሲ አይፒሲሲ እየሆኑ የት ጋር እንደደረሱ ሀገሮች እያዩ አምቢሽን እንዲጨምሩ ወደ ታርጌቱ እየወሰደ መሆን አለመሆኑ ቼክ እያደረጉ እየተወያዩ ሳምሃዎች አንድ ነጥብ አምስት ሀያ አንደኛው ቤት ዓመት ሲያልቅ እንደሳለን የሚል ነው። በ28ኛው የአየር ንብረት ጉባኤ ትልቁን አጀንዳ ያዘው ዓለምን እየጎዳ ላለው ሙቀት ተጠያቂ የሆነውን ከከርሰ ምድር የሚወጣ ኃይልን መጠቀም እንዲቆም በሚፈልጉና በማይፈልጉ ሀገራት መካከል የተካሄደው ድርድር ነው። ከጉባኤው መጀመር ቀደም ብሎ የተባበሩት መንግስታት ድርጅት ይፋ ያደረገው ግሎባል ስቶክቴክ የተሰኘው ሪፖርት የዓለም አቀፍ ማህበረሰብ ሙቀትን ከ1.5 ዲግሪ ሴንቲግሬድ በታች ለመገደብ ከያዘው እቅድ በጣም የራቀ መሆኑን አመልክቷል። በምትኩ የካርበን ዳይኦክሳይድ ልቀት መጨመሩንና 80 ከመቶ የዓለም ኃይል አቅርቦት ከከሰል ድንጋይ ዘይትና የተፈጥሮ ጋዞች የሚገኝ መሆኑንም ገልጿል። ከዚህ አንጻር ጉባኤው ላይ የሚሳተፉ ሀገራት የካርበን ልቀታቸውን ድጋሚ ለመፈተሽ የሚያስችላቸው ስምምነት ተጠብቆ እንደነበር ሄኖክ ይገልጻል። ሀገራቶች ምን አቺቭ አድርገዋል፣ ለአንድ ነጥብ አምስት ዲግሪ ሴልሸስ ምን ያህል የካርበን ልቀት ላይ ተጉዟል የሚለውን መርምረው የሚያስቀምጡበት ሜካኒዝም ነው ማለት ነው። በዛ ሜካኒዝም መሰረት ኮፕ ሀያ ስምንት ዋነኛው ውሳኔ ተብሎ ቢጠበቀው ሀገራቶች የሚስማሙበት ይሄ የግሎባል ስቶክ ቴክ ላይ በትክክለኛው ዳይሬክሽን እየሄድን ነው ወይ የሚለው ነው። ኦፍኮርስ በትክክለኛው ዳይሬክሽን እየተካሄደ ሆኖ በጣም ስሎ ነው። ያንን ጉዳይ አድሬስ ለማድረግ ማለት ነው ይሄኛውን ውሳኔ ላይ ደግሞ እንዴት ነው ማፍጠር ይቻላል የሚለው ሜጀር ውሳኔ ነው ማለት ነው። የዘንድሮ የአየር ንብረት ጉባኤ ያሳካዋል ተብሎ የተጠበቀው። ከከርሰ ምድር የሚወጡ ኃይሎችን በፍጥነት መጠቀም ማቆም የሚያስችል የውሳኔ ሀሳብ አለመሳካቱ ታዳጊ ሀገራትን ትናንሽ ደሴቶችንና የአየር ንብረት ተሟጋቾችን በእጅጉ አሳዝኗል። የውሳኔ ሀሳቡ ያቀረበው ምክንያታዊ ስርዓት ባለውና ፍትሐዊ በሆነ መልኩ መጠቀምን የሚያበረታታ መሆኑም በርካታ ሀገራትን አስቆጥቷል። ለዚህ ፖለቲካዊ ፖለቲካዊና ኢኮኖሚያዊ ፍላጎቶች ተጽዕኖ ማድረጋቸውን ዶክተር ይተብቱ ያመለክታሉ። እዛ ውስጥ ግን ፖለቲካ አለ፣ ኢኮኖሚ ኢንተረስት አለበት፣ ሜን ኢንተረስት ሳሉ እና እንዳልሽው አሁን ሳውዲ አረቢያ፣ ዩናይትድ አረብ ኤምሬትስ የመሳሰሉ ሀገሮች ደግሞ ፈሲዩን ላይ ፎሲል ፊውል ላይ ሀምሳ አመት ስንሳ አመት መቀጠል ይፈልጋል። ኦቨርኦል እኔ ሳየው ብዙ ውሳኔዎች የተካሄዱበት ኮፕ አደለም እውነት ቀዝቃዛ ነው ነው ብለ ውሳኔዎች ብዙ ያልተካሄዱበት በተለይ ወደ መጨረሻው አካባቢ ብዙ እንቅፋቶች የተፈጠሩበት በብዙ ጉዳዮች ነው። ሎስ ኤንድ ዳሜጅም የተጠበቀውን ያህል ፋይናንስ ሞቢላይዝ ያደረገ አይመስለኝ። ኦፍኮርስ ድጋፍ አለው ግን ድጋፍ ያው ብቻውን ዋጋ የለውም። ዋናው ነገር ለዚ ሀገሮች ፋይናንስ ያስፈልጋል፣ ቴክኖሎጂ የመቋቋሚያ ቴክኖሎጂ ፋይናንስ ያስፈልጋቸዋልና ቀዝቃዛ ነው። ብዙ ሳኔዎች ብዙ ኮሚትመንቶች መንቶች የተካሄደባቸው አይመስለኝም። እንደ እንደ ሳውዲ አረቢያ ያሉ ዋና የነዳጅ አምራች ሀገሮች የከርሰ ምድር ኃይልን ቀስ በቀስ መጠቀም ማቆም የሚለውን ቋንቋ የማይቀበሉ ሲሆን ለመጪዎቹ ዓመታት ድፍድፍ ነዳጃቸውን መጠቀማቸውን ይቀጥላሉ። በዛው ልክ ጉዳቶችን እያደረሰ የሚገኘው የአየር ንብረት ለውጥ ግን መፍትሄው ግልጽ ነው ይላሉ ዶክተር የተብቱ። እንግዲህ ለአየር ንብረት ለውጥ መፍትሄው ግልጽ ነው ሬኒብል ኤነርጂ ሽፍት ማድረግ ከፎሲል ፊውል ጠቅላላይ ላይብልሁድ ሶሳይቲ ቢጠቀሙ ፎሲል ፊዩል መኪና ቤት ውስጥ ወደባል እና እሱን ማስወገድ በጣም ትልልቅ ኢኮኖሚ ኮንሲኮንስ ሲሉ ይኖሩታል የሚል ችግር ስላለው እንዲህ በቀላሉ እንትን የሚባል አይደለም። ግን ምንደሁን ትራንዚሽኑ ቀስ በቀስ ሚኒመም እያንዳንዱ አገር አርባ ሶስት በመቶ ሀያ ሰላሳ ላይ ቅነሳ ማግኘት አለበት። ይሄ እንዲሆን ደግሞ ሬኒዌብል ሶስት እጥፍ ማደግ አለበት። ኤፊሽንሲ በሁለት እጥፍ ማደግ አለበት ለአንዱ ይዙ ፖዘቲቭ እንዲሆን መሰራት አለበት ነው። በዓለም ላይ ትልቅ የካርበን ዳይኦክሳይድ ልቀት ካላቸው ሀገራት መካከል የሆኑት የዩናይትድ ስቴትስ ፕሬዝዳንት ጆ ባይደንና የቻይናው መሪ ሺጂንፒንግ በዘንድሮ ጉባኤ ላይ አለመገኘታቸው በርካታ ጥያቄዎችን አስነስቷል። ዋና የነዳጅ አምራች የሆነችው አሜሪካም ለኪሳራና ጉዳት ፈንዱ 245 ሚሊዮን ዶላር ብቻ ለመስጠት ቃል መግባቷም የቁርጠኝነት ጥያቄ አስነስቶባታል። ከአሜሪካ በተጨማሪ ለፈንዱ እስከ 700 ሚሊዮን ዶላር ለመስጠት ቃል የገቡ ሀገራት ቃላቸውን ይጠብቁ እንደሆነም ገና ይታያል። እስከዛው በድርቅና በአስከፊ ድርቅ ለከፍተኛ ረሃብና መፈናቀል የተጋለጡት በሚሊዮን የሚቆጠሩ የአፍሪካ ቀንድ ነዋሪዎች በተስፋ ይጠብቃሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ለመሆኑ ተማሪዎች በዩናይትድ ስቴትስ መማርን ለምን ይመርጣሉ? ቀጣዩ ዘገባ መልሳለሁ። ናይጄሪያ ውስጥ ጋዜጠኛ የሆነው ኪሚ ቡሳሬ የዶክተር ዲግሪውን ዩናይትድ ስቴትስ ውስጥ ለመከታተል የመረጠው በሀገሪቱ ውስጥ በሚገኙት ዓለም አቀፍ እውቅና ያላቸው መምህራን ምክንያት ነው። በትምህርት ክፍል ውስጥ በአንድ የሕይወታቸው ወቅት ጋዜጠኞች የነበሩ አሁን ላይ ደግሞ በዩኒቨርሲቲ ውስጥ መምህራን የሆኑ ሰዎችን አግኝቻለሁ። ሜሪላንድ ዩኒቨርሲቲ እንደምገባ ገና ሳላው ከእነዚህ መምህራን መካከል ያንዳንዶችን የምርምር ስራዎች አንብቤ ያለው። ከሕንድ የመጣው ሂማንሹ ሰርቭ በበኩሉ በዩናይትድ ስቴትስ የሚሰጠው የቴሌኮሙኒኬሽን ምህንድስና ትምህርት በሌሎች ስፍራዎች ሊሰጥ ከሚችለው የበለጠ ተግባር ተኮር ነው ይላል። የኢንዱስትሪ ሥልጠናን በተመለከተ ዩናይትድ ስቴትስ ውስጥ የበለጠ የትምህርት አቀራረብ አለ። ከጽንሰ ሐሳቧ የትምህርት አሰጣጥ ይልቅ የበለጠ በተግባር ስልጠና ላይ ያተኩራል። በዚህም ምክንያት በዚህ ከምንማረው ትምህርት ጋር ለመጣጣም የበለጠ ቀላል ሆኗል። የዓለም አቀፍ ተማሪዎች የትምህርት አገልግሎት ረዳት ኃላፊ የሆኑት ጁዲ ሄክማን በውዝ በሜሪላንድ የሚገኙ ለማጅ ዓለም አቀፍ ተማሪዎችን ያግዛሉ። ብዙ ሰዎች ትምህርታቸውን በዩናይትድ ስቴትስ ለማድረግ የሚወስኑበት ሌላኛው ምክንያት እየሰሩ እንዲማሩ በሚፈቅደው የድረ ምረቃ ድጋፍ የተሰኘው እድል መሰረት መሆኑን ይናገራሉ። ይህ በተለምዶ የትምህርት ክፍሉን በሳምንት ለ20 ሰዓታት ለማገልገል የሚፈጸሙል ነው። የድኅረ ምረቃ ትምህርት ረዳት፣ የምርምር ረዳት ወይንም ደግሞ ጠቅላላ ረዳት ሆኖ ለማገልገል ተስማምታችሁ የምትገቡበት አይነት አሰራር ነው። በምላሹ የትምህርት ክፍያ ስረዛ ይደረግላችኋል። ዩናይትድ ስቴትስ ውስጥ ለመማር የሚፈልጉ ዓለም አቀፍ ተማሪዎች ብዙ ሊያውቁት የሚገባ ነገር እንዳለ ለማስታወስ የሚወዳሉ። የቤት ኪራይን ማመቻቸት፣ የኪራይ ተጋሪን ማግኘት፣ የጤና መድህን የለፎ ርቀት ባንክ ሂሳብ ሳጥን ማውጣትና ለመስራት ከፈለጉ የማህበራዊ ዋስትና ቁጥርን ማግኘትን የመሳሰሉትን የማደራጀት ግዴታ አለባቸው። ተማሪዎች ሂማንሹ ሰርቭ፣ በድጋሚ እንደ አንድ ዓለም አቀፍ ተማሪ መሠረታዊ ማረፊያ ማግኘት በእጅጉ ከባድ ነበር። ትክክለኛውን ባንክና የሞባይል ስልክ አገልግሎት ሰጪ መምረጡም ሌላው ነገር ነው። እንዲህ ያለን የትኞቹ ለእኛ ጥሩ እንደሆኑ ለማወቅ በእጅጉ ከባድ ነበር። ቁልፉ ነገር ትምህርት ከመጀመሩ በፊት አስቀድሞ መሞከር ነው። የባንክ ማደር ቀድሞንም ነበረኝ። በጤና መድኑም ሂደትና በማህበራዊ ደህንነት ካርዱ ጉዳይም ገፍቼ ነበር። ሄክማን የወደፊቱ ዓለም አቀፍ ተማሪዎች ህይወታቸውን ዩናይትድ ስቴትስ ውስጥ እንዲያደራጁ ዩኒቨርሲቲዎች የተለያዩ ግብአቶች እንደሚያቀርቡ ያስታውሳሉ። በጎ ያልነበረው የኮቪድ-19 ወረርሽኝ ዘመን ከፈጠራቸው መልካም እድሎች መካከል አንዱ ከመደበኛው የዩኒቨርስቲው ማህበረሰብ ውጭ ያሉትን የሚመለከቱ አገልግሎቶቹን ለዓለም አቀፍ ተማሪዎች በበይነ መረብ ላይ ተደራሽ ማድረጉ ነው። ጆሪ ሄክመን ቦስ በድጋሚ በወረርሽኙ ምክንያት ተማሪዎች እዚህ ሳይደርሱ ልናገኛቸው ችለናል። ሀገራቸው ውስጥ ሆነው ወደ ዩናይትድ ስቴትስ ለመምጣት ሲጠባበቁ ስለ መኖሪያ ስፍራ፣ ጤና መድህንና የመንጃ ፈቃድ መረጃ እንሰጣቸዋለን። ቀድሞ መዘጋጀት ዓለም አቀፍ ተማሪዎችን እንዲሳካላቸው እንደሚያግዝ ተማሪዎችም ሆነ የዓለም አቀፍ ተማሪዎች የትምህርት አገልግሎት ረዳት ተናግረዋል። ቀጣዩ ዘገባችን ጋዜጠኞችና በአስቸጋሪ አካባቢዎች ለስራ የሚሰማሩ ሰዎች ራሳቸውን እንዴት መከላከል እንደሚችሉ የሚያሳየን ስልጠና ይመለከታል። ወደዛው እንለፍ። የሩምታ ተኩስ ቢያጋጥም ምን ይደረጋል? ምናልባትም ወታደራዊ የፍተሻ ጣቢያ ላይ ትንኮሳ ቢደርስቦትስ? አሊያም እየተዘረፉ ቢሆን? ጠለፋ ቢመጣስ ምን ይደረጋል? እነዚህ ነገሮች ከፍተኛ አደጋ ባሉባቸው ስፍራዎች የሚመደቡ መንግስታዊ ባልሆኑ የግብረ ሰናይ ተቋማት ውስጥ የሚሰሩና ጋዜጠኞች ከሚያጋጥሙ ነገሮች ውስጥ ጥቂቶቹ ናቸው። ታዲያ በዚህ መሰል ቦታዎች የሚሰሩ ሰዎች ለየት ብለው በተዘጋጁ የክፍል ውስጥ ስልጠናዎች አማካኝነት በሕይወት የመትረፍ እድላቸውን ከፍ ማድረግ ይችላሉ። ይህን መሰል ገጠመኞች እንዴት መወጣት እንደሚችሉ መማር ይችላሉ ሲሉ ፍራንክ ስሚዝ የግሎባል ጋዜጠኞች ደህንነት ጂጄኤስ መስራች ይናገራሉ። ስሜ ፍራንክ ስሚዝ ነው። የግሎባል የጋዜጠኞች ደህንነት መስራችና ዋና ስራ አስፈጻሚ ነኝ። የጋዜጠኞች ደህንነት ኮሚቴ ሲፒጄ ውስጥ ከጎርጎሳያን 2000 ዓ ምት አንስቶ ስሰራ ቆይቻሉ። እንደ አውሮፓውያን አቆጣጠር በ2003 አሜሪካ ኢራቅን ስትወር ብዙ ጋዜጠኞችና የዩናይትድ ስቴትስ የጦር ኃይሎች ሞተዋል። ያኔ ለንደን ውስጥ የተመሠረተው ዓለም አቀፍ የዜና ደህንነት የሚል ተቋም ነበረ። ከሲፒጄ ጋር በመሆን ድምፅ እንዲኖረን በማለት በቦርድ አባልነት በዚያም አገለግል ነበረ። ያ ደግሞ ለጋዜጠኞች የሚሰጡ ስልጠናዎችን በተመለከተ ነገሮችን ከፊት ሆኜ እንድታዘብ እድሉን ሰጥቶኛል። ነገር ግን ልክ አስር አመቱ ሲያበቃ የራሴን ድርጅት ከፍቼ ለየት ያለ ስልጠና መስጠት እንዳለብኝ ተሰማኝ። ራስን መጠበቅ፣ ጭንቀትን መቋቋምና የዲጂታል ደህንነት የተካተቱበት ስልጠና እንደሚያስፈልግ አመንኩ። ለዚህ ምክንያት የሆነ ደግሞ እንደ አውሮፓውያን አቆጣጠር በ2010 የዲጂታል ደህንነትና ወሲባዊ ትንኮሳን ጨምሮ ለሚደርሱ ራስን የመጠበቅ አንዱ መሰረት መሆኑ ግልጽ እየሆነ መምጣቱ ነው። የመንግስታቱ ድርጅት የህጻናት ፈንድ ዩኒሴፍ ከጎርጎሮሳውያኑ 2020 እስከ 2021 ባለው ጊዜ አራት የሀገር ውስጥ ጋዜጠኞች በመስክና በዜና ክፍል ውስጥ ተገድለዋል ሲል አስታውቋል። ስለዚህ በደንብ የተደራጅና እውነታውን ለመቋቋም ተገቢ የሆነ ስልጠና በማስፈለጉ ነው። ፖል በርተን የተቋሙ ሌላ ባልደረባ ናቸው። ፖል በርተን እባላለሁ የተቋሙ የስልጠና ዳይሬክተር ነኝ። እነዚህ ነገሮች ለማስተማር ሶስት ቀናት ብቻ ነው የሚያስፈልጉን። የግሎባል የጋዜጠኞች ደህንነት ተቋም በአካልና በድረገጽ የሚሰጣቸው ስልጠናዎች ከአንድ እስከ አምስት ቀናት ነው ይፈጃሉ። ኬረን ሃርዲ የሃርዲ ተቋም ባልደረባ ሲሆኑ በስራቸው የተነሳ ዓለምን ይዞራሉ። ድንቅ ነበር። በእነዚህ ሀገራት ውስጥ ያሉትን መንገዶች ስታሰባቸው ይሄ የመኪና አደጋ እንዳይከሰት ሁላችንም ልንጠቀምበት የምንችለው ስልጠና ነው። ፖል በርተን፣ ተኩስ ሲመጣ። የተከበራችሁ ተመልካቾቻችን ለምሽቱ የያዝነው ዝላ የተጠናቀቀ ሰላም ጠናስጥልን ደናደሩ